አድማጮች፣ አሁን የአገር ጉዳይ አሁን የአገር ጉዳይ ዛሬም የሚያሳስብ ነው። ጉምቱ ጉምቱ የገዢው ፓርቲ አባላት በራሳቸውም ይሁን በአስገዳጅ ሁኔታዎች ግፊት እየተገለሉ ያሉበት፣ በመንግስት ላይ ተቃውሞዎች እየበረከቱ የሄዱበት ሁናቴ አላባራም። እናም ነገ ደግሞ ምን ይመጣ ይሆን የሚባልበት ደረጃ ላይ የደረሰም ይመስላል። መሆኑን የአገሪቱ አካሄድ ወደ ተሻለ ወይስ ወደ ከፋ አቅጣጫ? ሰላምና መረጋጋት እንዲሰፍን ምን መደረግ አለበት? ለዛሬው የአገር ጉዳይ ዝግጅታችን አቶ ግደይ ዘርአጽዮን ከሸንጎ የጋራ ትግል አቶ የሸዋስ አሳፋን ከሰማያዊ ፓርቲ እና ዶክተር ብርሃኑ ነጋን ከአርበኞች ግንቦት ሰባት ጋብዘናል። ከገዢው ኢህአደግ ይልቁንም ከህወሓት ተወካይ ለመጋበዝ ያደረግነው ጥረት አልተሳካም። አቶ ጌታቸው ረዳን በተደጋጋሚ አግኝተን በውይይቱ ለማሳተፍ ፈቃደኛ መሆናቸውን ቢገልጹም መልሰን ግን ልናገኛቸው ሳንችል ቀርተናል። አሁን ወደ ውይይቱ የአስራ አምስት ቀኑ በራዲዮ መጽሔት ፕሮግራማችን የአገር ጉዳይ አሳስቦታል ወይ ብለን ጀምረን የማሳስበው ሰው ያለ ይመስል እያለን ጀመር እናደርግል የአገር ጉዳይ የሚል ስም ነው የሰጠነው። አሁን የኢትዮጵያ ሁኔታ እንግዶቻችንም እንደምታውቁት በየዕለቱ የመቃየር ነገር ላይ ነው ያለው። አዳዲስ የህዋት ሹማምንት ተሰየሙ፣ ስማቸው ተገለጠ። ከዛ በፊት ስልጣን የለቀቁትን ጉምቱ ጉምቱ ባለስልጣናትን ማስታወስ ይቻላል። ሰላማዊ ሰልፍ አለ፣ የሰው ህይወት ይጠፋል። ወዴት እየሄድን የሚል ጥያቄ ሊነሳ ይችላል። አሉላ አሁን ያለው ሁኔታ ከአነጋጋሪነት ወደ አሳሳቢነት ከፍ እያለ ያለበት ነው እና የተለያየ አስተሳሰብ የተለያየ እምነት እንደሚኖራቸው ከግምት አስገብተን፣ እንደናንተ በፖለቲካ ተሳትፎ ያለውን ጨምሮ የአገር ጉዳይ ያገባኛል፣ ግድ ይለኛል የሚል ዜጋ እንደምታምኑበት የፖለቲካ መሰረት መሰንበቻውን የምን ሆነ ስንል ከሳምንቱ የፖለቲካ ትኩሳት ወደ አጠቃላይ የኢትዮጵያ ሁኔታ እናምራ። ቀጣዩን ቀን ዜጎች እንዲነጋገሩበት አዲሱ ኬትን ጀምር። ከቅርብ ከሩቅ ማን ናቸው ነው? ለአዲስ አበባ ቅርብ ዶክተር ብርሃኑ ቅርብ ነኝ ያለ መጀመር ይችላል። ሰማያዊ ጀምር፣ ሰማያዊ ሰሞኑን እኛ ጋ ናቸው። መልካም ግብዣውን የተቀበለ እናገር እከሌ ነኝ ብቻ ይበል። አቶ ይሽዋስ፣ እሺ፣ አመሰግናለሁ። በሲኒዮሪቲም በብዙ ነገር ወደኋላ ልሁን ብዬ ነው። ይሁን ከተባለ በጣም እንግዲህ አሁን ያለው ሁኔታ የመጣው ከሀያ አምስት ከሀያ ስድስት አመት የተጀመረ ሲጠራቀም የመጣ ችግር ነው። እንደገና ደግሞ ኢሚዲየት ኮዞች ደግሞ የምንላቸው አሉ። እንደ ወልቃይት፣ እንደ ኦሮሚያ ደቡብም ያለ ችግር አለ እና ለእነዚህ ሁሉ ችግሮች ምንም መፍትሔ ሳይሰጥ ዝም ብሎ በአስቸኳይ ጊዜ አዋጅ እና ያፍናል ያፈናል በተባለ መንገድ ሁሉ እየተሄደበት እዚህ ደርሷል። እስካሁን ባለው ችግሩ ላይ ችግር ከመጨመሩ ውጭ ምንም የተሰጠ መፍትሄ የለም፣ በባለፈው ማለት ነው። አሁንም መፍትሄ የለም። ወደፊትም ይሄ እንደሚቀጥል በጣም የሚያሰጋ መሆኑ፣ በጣም የሚያሳስብ መሆኑ አገር ውስጥ እያለን አሁንም ያሉት የፓርቲ አመራሮች በተደጋጋሚ ገብተንበት በነበረው ቅድመ ድርድሩ ውይይትም፣ ከዛ በኋላም ደጋግመን ብንገልጽም ምንም ጆሮ ዳባ ልበስ ብሎ አሁን ያለው ገዢ ቡድን ዝም ብሎ ቀጥሎበታል። እና የነበረው የአገዛዝ ሂደት ነቱ ቀጥሏል። ከባለፈው የበለጠ እያሰጋን እያስፈራን እየመጣ ያለው በዚህ ሁኔታ ነው የምናየው። እኛ ጠቅላላ አድርገን መልካም ሰፋ አድርገን እናየዋለን። አቶ ግደይ ጋር መሄድ ፈለግኩ። ሰሞኑን የምናየው ነገር ምን ይነግረናል? አቶ ግደይ እሸት፣ ባለው ላይ ትንሽ ልጨምርና አሁን ያለው ሁኔታ ያው ባለፈው ሀያ ስድስት ሀያ ሰባት ዓመት ተጠራቅሞ የመጣ ጉዳይ ነው። የዲሞክራሲ እጦት፣ የፍትህ እጦት፣ ሰብአዊ መብት አለመከበር ህዝብ እንዲፈናቀል ማድረግ፣ በብሔር ቅራኔዎች እየተባባሱ ግጭቶች ማምጣት፣ አድላዊነት፣ የድሮ ውድነት እነዚህ ሁሉ ተሰባስበው ነው እንግዲህ እዚህ ላይ ያለ ነው እና በየጊዜው እነዚህ ጥያቄዎች በየአካባቢው ሲነሱ ሲወድቁ ሲነሱ ሲወድቁ ቆይተዋል። ሆኖም እንግዲህ አሁን የኢትዮጵያ ህዝብ በአጠቃላይ ከሚችለው በላይ ሆኖበት በየአካባቢው እንቅስቃሴ ፈንድቶ ህዝባው አመፅ ሆኖ ሀገሪቱን አደጋ ሊያደርስበት የሚችል ሁኔታ ደርሰናል። እና ለዚህ መፍትሄ እንግዲህ ከአሁን በፊት የተሰጡ አስተያየቶች፣ ምክሮች እና ኢንጌጅመንቶችም ነበሩ፣ ሊሳኩ አልቻሉም። ይሄም ሄዶ ሄዶ እንግዲህ አሁን በገዢው ቡድን ራሱ የውስጥ ችግር ፈጥሮበታል። ይሄ ስርዓት እስካሁን ድረስ የሄደበት ሂደት ብሔሮችን እርስ በርስ በማጋጨትና በማወዳደር ስልጣን ላይ ለመቆየት የሰራው ስራ ብሔራዊነትን በይበልጥ አኑሮታል ከሚገባው በላይ እና አሁን ከታች ያለው የዚህ ስርዓት ኢንፍራስትራክቸር በብሔርነት ተወጥሮ እኛ እስከ ማን እናንሳለን እያለ ሁሉም በያለበት የሚፎካከርበት ሁኔታ ፈጥሯል። ይሄ ደግሞ ኢፒአርዲኤፍ ኢህአዴግ ውስጥ ራሱ ይህንን ፍራክሽን ፈጥሯል። ሊወጡበት የማይችሉበት ሁኔታ ላይ ነው ያለው እና ይሄ በኢፒአርዲኤፍ አንጻር በሲስተር ፓርቲስ ነን በሚሉት አንጻር ስናየው ሲሆን በትፒኤልኤፍ ራሱም አመራሩ ላይ ይህንን ሂደት እንዴት እንፍታው በሚለውም ላይ አለመስማማት፣ ግማሹ በሀይል ብቻ እንሄዳለን ብለው ጭፍን አካሄድ እንዲያውም የመለስን ሌጋሲ ይዘን እንሄዳለን ብለው ሌላ ነገር ለማየት የማይፈልጉ ሀይሎች ነበሩ። ሌሎቹም ከዚህ ትንሽ ወጣ ብለን ኦፕን እናድርግ የሚሉ አንዳንድ ሀሳቦች አሉ። እስከምን ድረስ ይሄዳል በተግባር መታየት ያለበት ሁኔታ ነው። ግን እንግዲህ አሁን ያየነው የሁለት ሶስት አራት ቀን መግለጫዎች እነዚህ የመለስን ሌጋሲ ይዘን እንሂድ ብለው ሄዱ የነበሩት ሀይሎች መመታት እናያለን። በትዴ ል እሺ። በነገራችን ላይ ለማንኛውም ጥያቄ ሰብሰብ ሰብሰብ ያለ መልስ ካገኘን ብዙ ነጥቦችን ልናካትት እንችላለን። ከትህትና ጋር ለማሳሰብ ነው። አሉላ ጥያቄ። እሺ፣ ዶክተር ብርሃኑ ወደ እርስዎ እንምጣ። ቁርጥ ባለው አቋም በትጥቅ ትግል ጭምር ለውጥ ለማምጣት የሚታገል ድርጅት ነው የሚመሩት። ቀደም ብሎ የተነሱትን ጨምሮ በሀገሪቱ የተለያዩ ክፍሎች ህዝባዊ አመጾች ይታያሉ። አቶ ግደይ የውስጥ ችግር ያሉትን አመራር ላይ ባሉ ውህድም፣ በተናጥልም ባሉ ፓርቲዎች ውስጥ የሚታዩ ሽግሽጎችና ለውጦችም አሉ። ከነኚህ ሁለንተናዊ እንቅስቃሴዎችና ለውጦች አንጻር የእናንተስ መንገድ ምን ይመስላል? በሀገሪቱ የሚታዩትን ለውጦችስ እንዴት ትገመግሙታላችሁ? ዶክተር ብርሃኑ። በጣም አመሰግናለሁ አሉላ። ሁለቱ ከኔ በፊት የተናገሩት አቶ ግደይና አቶ የሸዋስ ያሉት እንደተጠበቀ ሆኖ ትንሽ ሰፋ አድርገን ነገሩን እንየው ካልን በሁለት አቅጣጫ ማየት ተገቢ ይመስለኛል። አንደኛ፣ በአጠቃላይ በህዝቡ ዘንድ እየታየ ያለው እንቅስቃሴን በተመለከተ ባለፉት ለምሳሌ ሁለት ሁለት ዓመት ተኩል ሲካሄድ የነበረውን እና አሁን የደረሰበትን ደረጃ በአንድ በኩል በሌላ በኩል ደግሞ ይህንን ሀገር እየመራው ነው የሚለው ስርዓት እየሄደበት ያለው እና በዛ ውስጥ የተፈጠረውን ቀውስ ለይቶ ማየት ተገቢ ይመስለኛል። ይሄን የምለው ለምንድን ነው? አሁን ሀገሪቱ ውስጥ ያለው ሁኔታ ሁለት ገጽታ ነው ያለው ብዬ አምናለሁ። አንደኛው የተስፋ ገጽታ ነው ያለው፣ ተስፋ የሚሰጥ ነገር ነው። እኔ በህዝቡ በትግሉ ውስጥ የማየው ነገር ከዚህ በፊት ከነበረው የተሻለ ተስፋ የሚታይበት ነው። ይሄን የምለው ለምንድን ነው? ከዚህ በፊት በጣም ውሱን በሆኑ አካባቢያዊ ጉዳዮች ላይ ይነሱ የነበሩ ጥያቄዎች አሁን የበለጠ አገራዊ ጥያቄዎች ይዘው እየተነሱ ነው። እንደ ከዚህ በፊቱ ለምሳሌ ከአመት ተኩል ሁለት ዓመት በፊት የነበረው በኦሮሚያ አካባቢ ከማስተር ፕላን ጋር በተያያዘ የተነሳው እና በአማራ ክልል አካባቢ ከወልቃይት ችግር ጋር በተያያዘ የተነሱት እነኚህ አካባቢ ነክ ጉዳዮች በአሁኑ ዙር የህዝባዊ እንቅስቃሴ ሰፋ ያለ አገራዊ እንቅስቃሴ እና በአጠቃላይ ይሄ ስርዓት አይበጀንም፣ አይጠቅመንም፣ ራሳችንን ማስተዳደር እንፈልጋለን ወደሚል ሀገራዊ ጥያቄዎች የዞረበት ነው። ይሄ እኔ ጥሩ ገጽታ አለው ብዬ አምናለሁ። ሁለተኛው ከዚሁ ጋር የተያያዘው ጥሩ ገጽታው ነው ብዬ የማስበው ስርዓቱ ሆን ብሎ ህብረተሰቡን ለመከፋፈል እና ከአካባቢው ባሻገር እንዳያይ አንዱ ማህበረሰብ ከሌላው ጋር በፍጹም የማይታረግ ግጭት ያለው ለማስመሰል እና እርስ በርስ ለማጣላት ይደረግ የነበረውን ሙከራ አሁን የምናያቸው እንቅስቃሴዎች ይህ ስርዓት የፈጠረው ችግር ሁላችንንም የሚመለከት ነው የወያኔ ስርዓት በአጠቃላይ የሁሉም ኢትዮጵያዊ ችግር ነው፣ የአንድ አካባቢ ችግር ብቻ አይደለም በሚል በማህበረሰቡ ዘንድ እየተነሱ ያሉት በነ ባነሳቸኋቸው ሰላማዊ ሰልፎች አካባቢ የሚነሱ ነገሮች እንደዚህ አይነት ስርዓቱ ህዝብ እርስ በርስ ለማጋጨት ሆን ብሎ እየሞከረ ያለውን ጥሶ አልፎ የለም ይሄ የጋራ ጉዳያችን ነው ብሎ የተነሳበት ነገር ነው ያለ ይሄን ደግሞ የምናየው በህዝቡ እንቅስቃሴ ብቻ ሳይሆን በተቃዋሚ ድርጅቶች እንኳን አካባቢ ከዚህ በፊት ስለመገንጠም ይወራ የነበረው ነገር ቀርቶ አሁን በጋራ አገሪቱን እየመከላከል እና ወደ እውነተኛ ዴሞክራሲያዊ ስርዓት የመውሰድ ስራ ነው ያለብን። ይሄ ነው የትግሉ መሰረት የሚል አቅጣጫ መያዙ፣ ይሄ አዎንታዊ የምለው ጥሩ ገጽታው፣ ተስፋ የሚሰጥ ገጽታው ነው በአጠቃላይ። በሌላ በኩል በስርዓቱ በኩል የምናየው ችግር አለ። በስርዓቱ በኩል የምናየው አሁን እንኳን ያወጡትን መግለጫ ስታይ እና ከሰሞኑ በኢህአዴግ ድርጅቶች ውስጥ ሲፈጠሩ የነበሩትን ግጭቶች እና ክፍፍሎች፣ ይህን እነኝህ በኢህአዴግ ጥላ ስር የነበሩት ድርጅቶች በተወሰነ ደረጃ የለም በቃ ይሄ ከዚህ በፊት የነበረው የህወሓት የበላይነት ያለበት የአንድ አካባቢ ተጽዕኖ ያለበት አይነት አካሄድ አንፈልግም፣ ሁላችንም በጋራ የሚመለከተን ራሱ ወገ መንግስቱ እንኳን ሲል የነበረውን አይነት አሰራር መከተል ካልቻልን መቀጠል አንችልም በሚል ለምሳሌ በኦሮሚያ የተለያዩ አካባቢዎች በመንግስት አስተዳደር ውስጥ ያሉት በኦህዴድ ውስጥ ያሉት ሰዎች የሚያደርጓቸው ንግግሮች ስታይ መሰረታዊ የሆነ የተሰበረ ነገር አለ በዚህ በኢህአዴግ በምትለው ጥምር ውስጥ እና በአንዳንዶቹ አካባቢ ይሄን በመረዳት ለየት ያለ መስመር መሄድ አለብን የሚል አቅጣጫ እየተከተሉ ነው። ይሄ ደግሞ አንድ ወጥ ይመስል የነበረውን የኢህአዴግን እንትን ሰብሮታል። ይሄ ስርዓቱ እንደ ስርዓት ከዚህ በፊት እንደነበረው ሊቀጥል የማይችልበት ደረጃ ላይ መድረሱን የሚያሳይ ነው። ሁለተኛው ግን ከዚህ ጋር ተያይዞ እና ይሄ ሁላችን የምናየው አደጋ የሚመጣበትንም አቅጣጫ የሚያሳየን ህወሀቶች ተሰብስበው ይሄንን ችግር የገመገሙበትን እና መግለጫ ያወጡበትን ብታይ አሁንም የተወሰኑ ሰዎች ከስልጣን ላይ በማንሳት እነሱ ናቸው ይሄንን የፈጠሩት ብሎ ግን በመሰረቱ ድርጅታችን እንደ ድርጅት ከዚህ በፊት ሲሄድበት የነበረውን ስትራቴጂ ይቀጥላል የሚል መስመር ይዞ ሲመጣ ስታይ ምን አይነት የአስተሳሰብ ድርቅ እንዳለ አገሪቱ ውስጥ እየተካሄደ ያለውን ነገር በደንብ መረዳት ያልቻለ፣ አሁንም ማህበረሰቡን እንደ ከዚህ በፊቱ እያጋጨን እየከፋፈልን እንገዛለን የሚል አስተሳሰብ መኖሩ ነው የሚያስፈራው። ለምንድን ነው የተለየ አመለካከት ይዞ አሁን አገሪቱ ውስጥ ያለውን ሁኔታ በደንብ ተመልክቶ ምንድን ነው መውጫው፣ እንዴት አድርገን ነው እንደ አገር አስበን ወደፊት መሄድ የምንችለው የሚል ምንም አይነት ለየት ያለ ከሁኔታዎች ጋር የሚመጣጠን አስተሳሰብ በፍጹም እንደሌለና በዋዋት ውስጥ ከፍተኛ የሆነ የአስተሳሰብ ድርቅ እንዳለ የሚያሳይ ነው። እሱ አደገኛ ያ ነው አደጋው፣ እንጂ በህብረተሰቡ ውስጥ እየተካሄደ ያለው ይብር በተቃዋሚዎች ውስጥ ያለው አመለካከት በእኔ እምነት በጣም ተስፋ የሚሰጥ ነው። ተስፋ የሚሰጠው ለምንድን ነው? ወደ አንድ አገሪቱን የማረጋጋት የመሄድ ከዚህ በፊት ይፈራ የነበረው የመከፋፈል መንገድ ሳይሆን ይህንን አገር ወደ እውነተኛ ዴሞክራሲያዊ ስርዓት ወደ ሰላም እናሻገር የሚል አመለካከት የበላይነት የያዘበት ነው ብዬ አስባል። ተስፋም አለ። በሌላ በኩል ደግሞ ይሄ አደጋም አለ በህወሓቶች አካባቢ የሚታየው። ሁለቱንም ነው በአንድ ላይ ማየት ያለብን። ሦስታችሁም ሰፋ ያለ እንደው መደላደል ነው ያደረጋችሁልን። አገሪቱ አሁን ያለችበት ሁኔታና አደጋ ተብሎ ደግሞ ስጋት የሚደቅን ነገርም ዶክተር ብርሃኑ ፈንጠቅ አድርገዋል። እነዚህ ሁሉ ታዲያ የለውጥ ጥሪ የሚያስተጋቡ ናቸው። ሌላው ቀርቶ በኢህአደግ ወይም ውስጥ ያሉ አባላትም የሰዎች መለዋወጥ ጉልቻ መቃየር ያህል ነው እስከ ማለት የደረሱ አሉ። በእናንተ አስተያየት ወደ ምን አይነት ለውጥ ለውጥ አሁን አፍጥጦ መጥቷል ነው የሚባለው? ውይይታችንን በእንጥልጥል የተውነው አድማጮች፣ ቆየት ብለን ልናጠቃልል አስበን ነውና ጠብቁ።